አቶ ገብረ እግዚአብሔር በእርግጥ የተጠያቂነት ጉዳይ በሙስናም በተመለከተ ኢትዮጵያ ውስጥ በእናንተ ተቋም ነው በዋና ተጠያቂነቱን በተመለከተ የህግ ጉዳይ የሚሰራው ና አለ ወይ? ተጠያቂነቱን ቅድም አቶ ግርማ የሚያነሷቸው ሀሳቦችም ስላሉ በዚህ በተጠያቂነት ሙስና ላይ ወንጀል የሳተፉ አካላትን ተጠያቂ ለማድረግ በሚካሄድበት ጊዜ ላይ የፖለቲካ ተጽዕኖ የለም ወይ? በዚህ ጉዳይ ላይ የእርስዎን ሀሳብ እንስማ። አቶ ገብረ እግዚአብሔር አመሰግናለሁ። ምናልባት ወደዚህ ጥያቄ በቀጥታ ከመሸጋገሬ በፊት ያው አቶ ሳሙኤል ና አቶ ግርማ ያነሱትንና ሀሳቦች አፕሪሼት አድርጌ ምናልባት አቶ ግርማ ካነሱት አንድ ነጥብ ትንሽ ልበልና ምስና ሙስና ፈጽሞ መከላከል አይቻልም፣ ኦር ደግሞ መከላከል አይቻልም የሚለው ነጥብ ላይ በሱ ሳይሆን ንግግሩ ማስቆም አይቻልም። ወንጀል እንዳጠቃላይ ማስቆም አይቻልም፣ መከላከል ይቻላል። የመከላከል ደረጃው ስንመዝን በምን ደረጃ ነው መከላከል የምችለው የሚለው ያው ራሱ የቻለ አንድ ጉዳይ ሆኖ ግን ወንጀል እንዳጠቃላይ ያው ማስቆም አይቻልም ሙሉ በሙሉ። ሙስና ደሞ የወንጀል አንድ አካል እስከሆነ ድረስ ያ ወንጀል ድሮ ከገንዘብ ከማህበረሰብ መፈጠር ጋር ተያይዞ የተፈጸመ ወንጀል ነው። አይሚን የቆየ የኖረ ነው እና በመከላከል ደረጃ ግን ብዙ እርምጃዎች በመውሰድ ብዙ የመከላከያ እርምጃዎች በመውሰድ ወደ ጥሩ ደረጃ መምጣት ይቻላል። ከዚህ አንጻር ጥሩ ስራ ተሰርተዋል ለማለት ተፈልጎ ነው። ከዛ ውጪ ሙስና በተለያዩ መልኮች ይፈጸማል። ቅድም እንደገለጽኩት ከትንሹ ዋይ ቀበሌ መታወቂያ ለማውጣት ጀምሮ በተለያዩ የፍትህ አካላት ጨምሮ እኔ ከምሰራበት ተቋም ጀምሮ ሙስና የማይፈጽም ሰው የለ ማለት አንችልም። አለ። ግን ሙስና ተፈጽመዋል ተብሎ ምርመራ ተጀምሮ ያስቆምነው ነው ከተጠያቂነትም ያዳነው ሰው አለ ብዬ አልወስድም። እኔ እንደ ግሌ በተቻለ መጠን ተጠያቂነት በማረጋገጥ ረገድ በጥሩ ሁኔታ እየተሰራ ነው። እኔም የተለያዩ ጥናቶች ለመስራት እድል አግኝቼ ነበር። ለምሳሌ ባንክ ፍራውድ ጋር ተያይዞ በባንኮች ኢትዮጵያ ንግድ ባንክ ጨምሮ የተለያዩ የግል ባንኮችን ጥናቱ ስፋት የሸፈነባቸው ኤሪያዎች ነበሩ። ወደ አንድ ነጥብ ስምንት ቢሊየን ገንዘብ የተጭበረበርበት ሁኔታ ነበር። ግኝት ራሱ ያው ከውስጥ ባሉ ሰራተኞች ከቶፕ ሌቭል ማናጅመንት ጀምሮ እስከ ታችኛው መዋቅር ያለው ሰራተኛ የተሳተፉበት ወንጀል ይህንን ግኝ ተገኝቶ ነበር። የዛሬ ሁለት ዓመት ለምሳሌ እኔም የጥናት አካል ስለነበርኩኝ የጥናት አባል ስለነበርኩኝ ከዛ ችግሮቻችን ምንድን ነው የሙስና ወንጀል በመከላከል ረገድ ምንድን ነው ችግር የሆነብን የሚለውም ፍርድ ቤቶችን፣ አቃቤ ሕግን፣ ፖሊስን ያካትት አንድ ጥናት ማከናወንን ነበር። በዚህ ሂደት ያው ጥናቱ የሚያሳየው አንደኛ የህጎች አፈጻጸም ላይም ችግር እንዳለብን አይተናል። እኛም ለምሳሌ ወንጀል ፈጻሚዎች የሚገባቸው ቅጣት በማግኘት ረገድ ጉድለቶች መኖራቸው ቅድም የገለጽኳቸው ህጎች አሉ። ዓለም አቀፍና ብሔራዊ ህጎች አሉ። በእነዛ ህጎች መሰረት እዛው በተቀመጡ ቅጣቶች መሰረት አጥፊዎች ተመጣጣኝ የሆነ እርምጃ አለመውሰድ፣ ይሄ በአፈጻጸም ነው። ለምሳሌ አቃቤ ህግ ክስ ይመሰርታል፣ ይከራከራል። በመጨረሻ ፍርድ ቤት ነው ውሳኔ የሚሰጠው። በዚህ ሁኔታ ቅድም የጠቀሱት አዋጅ ቁጥር ስምንት ሰማንያ አንድ ላይ የተቀመጡ የወንጀል ዝርዝሮች እና ቅጣታቸው ሙሉ በሙሉ ያለመተግበር ክፍተቶች መኖራቸው ጥናታችን ጥናታችንም አሳይተዋል ማለት ነው እና ምንድን ነው መነሻ ምክንያታቸው? ማለት እንደዚህ አይነት ለተገቢው ቅጣት እንዳያገኙ ያደረጋቸው በዛ ውሳኔ ውስጥ እርስ እንደገለጹልን እንደዚህ አይነት ውሳኔ እንዲወሰን ያደርገው እናንተ የተደራጀ ማስረጃ ባለማግኘታቸው ምክንያት ነው ወይስ ቅድም ያነሳሁት አይነት ፖለቲካዊ ተጽዕኖች መኖራቸው ነው? ምንድን ነው ምክንያቱ? አስተማሪ ቅድም አቶ ግርማም አስተማሪ የሆኑ ቅጣቶችን አልተመለከትንም የሚል ሀሳብ አነስተው ስለነበረ ነው ብዙ አሁን እዚህ በአዋራቸው ምናልባት ቴክኒካል የሆኑ ነገሮችን ስለሚኖሩ ከሚል ነው። ለምሳሌ ወንጀል ፈጽሞ የሚደበቁ ፖሊስ በአግባቡ ፈልጎ ወደ ፍርድ ቤት ያለማቅረብ፣ ከቀረቡም ፍርድ ቤት በተለያዩ ምክንያቶች ቴክኒካል የሆኑ ነገሮች ስለሆኑ ነው። አክቹዋሊ ሙስና ለምሳሌ ሙስና ተብሎ ለብቻው ከወንጀል ሕጉ ተነጥሎ ሲወጣ ልዩ ሕግ ተደርጎ ሲወጣ አንደኛ የሙስና ወንጀል በባህሪው አደገኛ፣ ውስብስብ ቅድም አቶ ሳሙኤል ሲገልጹት እንደነበረው አቶ ግርማም ሲገልጹት እንደነበረው በማህበረሰቡ በሕዝብ በሀገር ላይም ከባድ አደጋ ሊያስከትል የሚችል እንደመሆኑ መጠን ራሱ በቻለ አዋጅ የሚመጥን ቅጣት አቅሲዎችን የሚመጥን ቅጣት የያዘ መውጣት አለበት ተብሎ ለብቻው የወጣ ሕግ ነው ነገር ግን በዚህ አነስ ያለች የዳሰሳ ጥናት በምንሰራበት ጊዜ እነዚህ የሙስና ወንጀሎች በወንጀል ህጉ ላይ ከተቀመጡ ቅጣቶች የተለየ ቅጣት እንደማይሰጥ አግባብነት የሌላቸው ማቅለያዎች፣ ገደቦች በመኖራቸው እንዲሁም ደግሞ ወንጀሎች ወንጀለኞች ፖሊስ በማቅረብ ረገድ ደግሞ ክፍተት መኖሩ ያው ያክቹአሊ፣ የፖሊስ ክፍተት ብቻ ሳይሆን ከአቃቢ ጋር ተጠናጅቶ በመስራትም ረገድ እንደዚህ አይነት ያፋጽም ችግሮች በመኖራቸው የሙስና ወንጀል በሚፈለገው ልክ ተከላክለናል ማለት የሚቻል አይመስለኝም። ምስለኝ እኔ ሜ ሼር አደርገው ሐሳብ ነው። አቶ ሳሙኤል ወደ እርሶ ልምጣና ቅድም ተጠያቂነቱ ላይ ሀሳብ ለማንሳት የፈለጉ ይመስለኛል፣ በኋላ ላይ እመጣለን ብዬ ነው። አቶ ገብረ እግዚአብሔር ካነሱት አንጻር ከተጠያቂነት አንጻር እርሶ የሚሉን ነገር ካለ በሙስና ተጠያቂነት በተመለከተ አቶ ሳሙኤል ይሰማውታል። አቶ ሳሙኤል፣ አዎ አዎ፣ ይሰማኛል። ከተጠያቂነት ጋር በተያያዘ አቶ ግርም እግዚአብሔር አሁን የሰጡት ሀሳብ አለ፣ ቀደም ሲል አቶ ግርማ የሰጡት ሀሳብ አለ እና ተጠያቂነትን በተመለከተ ነው። የእርሶ ድም የእርሶ ድምፅ ለኛ የሰማና የእኔ ድምፅ አይሰሞትም? አዎ የእኔ ድምፅ ይሰሞታል። የአቶ ሳሙኤል ስልክ ትንሽ የሚያስቸግር ስለሆነብን ነው ውይይታችን መቀጠላችን የተሻለ የሚሆን አቶ ሳሙኤል በገቡበት ሰዓት ስለ እርሳቸው ጋር የምናነሳ ነው የሚሆነው። አቶ ግርማ እርስዎ በሚያነሱልኝ ጉዳዮች ሀሳቦች እያነሳን እንምጣ። ተጠያቂነቱ ላይ ምናልባት አቶ ግርማ የሚጨምሩት ነገር ካለ ወደ እሱን ሀሳብ መስጠት ይችላሉ። ነገር ግን ሀሳብ እንዲሰጡበት የፈለግኩት መንግስት ሰባት አባላት ያሉት የጸረ ሙስና ብሔራዊ ኮሚቴ ማቋቋሙን አስታውቆ ነበር እንደሚያውቁት ዳር ስምንት ሁለት ሺ አስራ አምስት አመተ ምረት ከዛ በኋላም አንዴ ግምገማ የተደረገበት ሁኔታ እንደነበር አስታውሳለሁ። ከዛ ውጭ ሙስና የሀገሪቱ ብሔራዊ የደህንነት ስጋት መሆኑን በዛን ወቅት ጠቅላይ ሚኒስትሩ ብሔራዊ ኮሚቴውን ባሳወቁበት ጊዜ ገልጸው ነበር እና የዚህ አይነት በጸረ ሙስና ብሔራዊ ኮሚቴው በእርግጥ ችግሩን ለመቅረፍ የሚያስችል መንገዶች ይሏል ወይ? በሱ ጉዳይ ላይ ያለው ሀሳብ ምንድን ነው? አይ ቲንክ ብሔራዊ ኮሚቴም ከዛ ደግሞ በየክልሉም እና ከተማ መስተዳድሮቹ ተመሳሳይነት ያላቸው አደረጃጀቶች ተመስርተዋል። እነዛ አደረጃጀቶች በሚጠበቅባቸው ሌብል ለምሳሌ እኔ ያንን አደረጃጀት እንዴት ነው የተረዳሁት? የጸረ ሙስና ኮሚሽኑ በቂ የሆነ የፖለቲካ ድጋፍ አግኝቶ ሙስናን ለመከላከል የሚችልበትን እድል ቢፈጠርለት ተብሎ የተዋቀረ ይመስለኛል። ግን በዛ ልክ የጠርቡስና ትግሉ ትምህርታዊ በሆነ መንገድ አሉ የሚባሉትን ችግሮች ሊቀርፍ በሚሄድበት መጠን ይሄዷል የሚል አረዳድ የለኝም። ህብረተሰቡ ምን አረዳድ የለውም። ምን አሁን የኔን አይደለም። ምን አሁን እኔ በግሌ እኔ ምንም የምሆነው ነገር የለም። ግን ህብረተሰቡ መከላከሉ ላይ ከዛም ደግሞ መከላከሉን አልፎ ወንጀል ላይ የተሳተፉ ሰዎችን ተጠያቂ ከማድረግ አንጻር ተገቢ ያህል ተሄዷል ብለን ብንጠየቅ እኔ አሁን መቼም አቶ ገብረ እግዚአብሔር ከፋይሉ ጋር ስለሚኖሩ አንድ ሁለት ብለው በቃላቸው የተወሰነ ፋይል ሊነግሩን ይችላል። ህብረተሰቡ ግን ወጣ ብለ እስኪ በቅርቡ በሙስና ተከሶ የተጠየቀ የምታውቀው ባለስልጣን አለው ብለ ብትል አንድም ሰው ስም ጠርቶ ሊነግረ አይደለም። ምክንያቱም የለማ ዜና አይደለም። ሰዎች እንደዚህ አይነት ነገር ትምህርት እየወሰዱ አይደለም። በግድ ባለስልጣን ተይዞ መታሰር አለበት ማለት አይደለም። ግን ወይም ደግሞ ክሊን መሆናችን እንትን መደረግ አለበት። እና በተለይ ሙስና ፐርሰፕሽን ነው ብለን እንትን የምንል ከሆነ ልክ እንደዚህ አይነት ነገር ነጻ የሆነ ህብረተሰብን መሰረታለን ብለን የምንል ከሆነ ንጹህ ነው የሚለውን ነገር ነው። እስኪ ሰዎች አሉ፣ የተቀየሩ ተቋማት አሉ። በነገራችን ላይ ለምሳሌ ቅድም ቀበሌ ምናምን ሲባል የለም፣ አዲስ አበባ ላይ ለምሳሌ ቀበሌ የለም፣ ወረዳ ነው ያለው። አዲስ አበባ ላይ አሁን መታወቂያ ለማግኘት ሙስና ሱስ የሌለበት ሰው ሙስና መስጠት የለበትም። መብቱን በአግባቡ ማግኘት መታወቂያ ማግኘት መብት ነው። ግን አሁን ከመታወቂያ ጋር ተያይዘው የሚነሱት ችግሮች፣ ወደ አዲስ አበባ የሚፈልሰው ህዝብ በሙሉ የአዲስ አበባ መታወቂያ ማግኘት ይፈልጋል። ስለዚህ ይሄንን እንደ ችግር ቢያነሱት ሙስና ነው ብለን ልንወስደው አንችልም። ግን የአዲስ አበባ ነዋሪ የሆነ አዲስ አበባ ውስጥ ተወልዶ አድጎ እድሜው አስራ ስምንት ዓመት የሞላ ሰው ያለምንም ቢሮክራሲ መታወቂያ የሚያገኝበት አለ። ለውጥ የተደረገባቸው ቦታዎች አሉ። እኔ ቢሮ ብትመጣ አገልግሎት በሀያ ደቂቃ አግኝተህ ትወጣለህ። ግን እነዚህ ሁለት ሶስት ቦታዎች ላይ ያሉትን ነገሮች አስፍቶ ህብረተሰቡ የፈለገበት ቦታ ሲሄድ አገልግሎቱን በተቀላጠፈ ሁኔታ አግኝቶ ይሄዳል ወይ አይመላለስም ወይ? እኔ የምለው ምንድን ነው፣ እንደውም ከተማ ውስጥ የምናየው የትራፊክ መጨናነቅ አብዛኛውን የመንግስት ተቋማት ዛሬና ነገናት እያሉ የሚያመላልሶቸው ዜጎች ናቸው ብዬ ነው ማምነው። አቶ ሳሙኤልን በዚህ ስልክ ላይ ለማካተት ጥረት እያረኩኝ ነበር። መልሰው ሀሳባቸውን መግባት ከቻሉ በሚል ነበረ። በዚህ ጉዳይ ላይ አንዱ የኮሚቴውም አባል የነበረው የፍትህ ሚኒስቴር እንደነበር አውቃለሁና ምናልባት አቶ ገብረ እግዚአብሔር፣ በእርግጥ እርስዎ ከሙስና ወንጀል ተጠያቂነቱ ጋር በተያያዘ ባለ ዳይሬክቶሪክ ውስጥ ነው የሚሰሩት። ይህ ጉዳይ ቀጥታ ላይ መለከቶች ይችላል፣ ግን ከዚህ በብሔራዊ ኮሚቴ በማቋቋም ችግሩን ለመፍታት የተሄደበትን ርቀት ላይ የሚሰጡን ሀሳብ ካለ ያ ብሄራዊ ኮሚቴ የተቋቋመበት ዋና ምክንያት ሙስና ምናልባት ወደ ከፋ ደረጃ ሂዶ የሀገሪቷ ችግር የሀገሪቷ አደጋ እንዳይሆን ማስቆም መከላከል ይቻላል ከሚል አንጻር ተቋቋመ ነው። እንዳጋጣሚ ሆኖ ከምርመራ ውስጥም አምስት የምርመራ ቡድኖች ነበሩና አንድ ቡድን ምርመራው የነበርኩት እኔ ነበር። የፋይናንስ የሚፈጸሙ ወንጀሎች እንደ አመት አካባቢ በእሱ ስንሰራ ቆይተን በኋላ መዝገቦቹም አጠቃላይ ምርመራው ወደ መደበኛ ስራ አንድ ማድረግ ይቻላል ስለተባለ በዛው ያው ተጠያቂ ማረጋገጥ ሂደቱ ቀጥለዋል ማለት ነው። ሰውሱ ራሱ የፈጠረው ንቅናቄ በጣም ጥሩ ነበር ብዬ ነው። ሞስ ወንጀል ፈጻሚዎች ብዙ ተጠርጣሪዎች ወደ ህግ ማቅረብ ተችለዋል። በዛው ልክም ተገቢ ቅጣትም እንዲያገኙ ተደርገዋል። በተለይም ከእነዚህ ሴንሲቲቭ ከሚላቸው ተቋማት ጋር ተያይዞ የሚፈጸሙ ወንጀሎች ከኢሚግሬሽንና ዜግነት አገልግሎት ጋር ተያይዞ ባንኮች ጋር ተያይዞ እንዲሁም ከመሬት ጋርም ተያይዞ ትኩረት የተደረገባቸው አካባቢዎች ነበሩ። እነሱም በተገቢ ሁኔታ በቂ ነው ባይባልም፣ ግን ባለን አቅም መርማሪም፣ ዐቃቤ ህግም፣ ፍርድ ቤትም ባላቸው አቅም ተጠያቂነትን ለማረጋገጥ የተሻለ ሂደት ተችሏል ብዬ አስባለሁ። እስካሁንም ክርክራቸው የቀጠለ ተከሳሾች አሉ። ስለዚህ እኔ በዚህ ጉዳይ ያው ቅድም አቶ ግርማ እንደጠቀሱት ያው ኬዞች መጥቀስ ባልችልም ግን ደግሞ ያው የምሰራበት ዳይሬክቶሬት እንደመሆን መጠን ያው ብዙ ተጠያቂነቶችን ማረጋገጥ ችለናል ብዬ ነው ማስ ከነ ድክመቱ ከነ ጉድለቱ ባልኩት ወንጀል ፈጽሞ የሚደበቁ ተጠርጣሪዎች ይኖራሉ። ክፍስ በሌሉበት የሚከናወንባቸው ይኖራሉ። ክርክሩ በትክክል ወንጀል ፈጻሚዎች ይዘህ ተከታትለ ወደ ማረሚያ ቤት ልከህ የእጃቸው እንዲያገኝ በማድረግ ረገድ አሁንም ድክመቶች አሉ ብያስባለሁ። እንደ አጠቃላይ ግን ተጠያቂነት በማረጋገጥ ረገድ ብዙ ርቀት እየተካሄደ ነው ብያስባለሁ። ቅድምም ራስ እንደ ጥያቄ መነሻ አድርገህ እንደተገለገልክበት በብሔራዊ ኮሚቴ የተባለው ራሱ ሙስናን ለመታገል አስፈላጊ ሆኖ ስላገኘ ምናልባትም መደበኛ የተባሉ የሙስና መታገያ ተቋማት እገዛ፣ ድጋፍ ያስፈልጋቸዋል በሚል እሱ መቋቋሙ ለተወሰነ ጊዜም ቢሆን የተሻለ ስራ መስራቱ ነው እኔ ያለኝ ግንዛቤ ማለት ነው። ሙስና መዋቅራዊ ችግር ነው የሚሉ አሉ። ይሄ ስቴት ካፕቸር በሚል የሚነሳውን አይነት መንግስታዊ መዋቅርን ይዟል ኢትዮጵያ ውስጥ የሚሉ አሉ። መንግስት ደግሞ የብሔራዊ ደህንነት ስጋት ነው ከሚል ውጪ በዚህ ደረጃ የሚፈርጀው አይነት ፈረጃው የሚቀበልበት መንገድ እስካሁን አላየንም እና በኢትዮጵያ ውስጥ ቅድም ስናነሳቸው ከነበሩ አንጻር ችግሩ በዛ መንገድ አለ ማለት እንችላለን። እንዴት ነው የምንገልጸው የሙስናውን ደረጃ አቶ ግርማ እንግዲህ የሚጣረሱ ሀሳቦች አሉ። ጥናት መመለስ ያለባቸው ነገሮች አሉ። አሁን አቶ ገብረ እግዚአብሔር ቅድም ሲያነሳው እንደነበረው ለምሳሌ ብሔራዊ ኮሚቴው ሲቋቋም የህልውና አደጋ ነው ሙስና ተብሎ ነው ብሔራዊ ኮሚቴ ተቋቁሞ ትግሉ በከፍተኛ ፖለቲካ አመራር ጭምር መመራት አለበት ተብሎ ነው እንድ ቅድም እንደነገርኳችሁ በተደጋጋሚ ደግሞ ጠቅላይ ሚኒስትሩ የሚያነሱት ኢት ካፕቸርድ የሆነ የሙስና እንትን የለብንም እያሉ ነው። እኔ እንደዚህ አይነት ክሊራንሶች ይመቹኛል። ለምሳሌ የለብኝም እንደዚህ አይነት ነገር ብሎ ሲባል አይ አለባችሁ ብሎ የሚመለከተው የጥናት አካል ቅድም እንዳነሳሁት እንደነሳ ሙኤል አይነቶቹ ወይም ደግሞ የጠረ ሙስናው ተቋሙ አይ አለ በተደራጀ ሁኔታ የመንግስት መዋቅር ድጋፍ ተስየ የተሰጠው ሌብነት ይከናወናል የሚለውን ነገር በጥናት መረጋገጥ አለበት። እዛን ጊዜ እኛ እንደ ፖለቲከኛም ለትግል ያመቸናል። አሁን ግን እኛ ልናጠና አንችልም። መገመት ነው የምንችለው። ግን ህዝቡ የሚያሰማው ሮሮ መዋቅራዊ ከሚለው ይልቅ የእናትን መቀነት የሚያስፈታ አይነት ጉዳዮች አሉ። ለምሳሌ ደንብ ማስከበር ሄደህ፣ ህገ ወጥ ግንባታዎች በከተማ ውስጥ ሲከናወኑ ዝም ይባላል። ደግሞ ህጋዊ የሆነ ቤትህን ደግሞ ቀለም እቀባለሁ ብለህ ስትሄድ ደግሞ አቆም የሚልህ የህግ አካል ይመጣብሃል። ሶ እንደዚህ እንደዚህ አይነት ምን አነስተኛ ናቸው ልንላቸው የምንችለው ከቮሊዩም አንጻር ሊሆን ይችላል። ግን እነዚህ አነስተኛ የምንላቸው ግን ህብረተሰቡን መሬት ውስጥ በመክተል ህብረተሰቡ የተረጋጋ ህይወት እንዳይመራ ምናልባትም ደግሞ እሱም ደግሞ በሌላ መንገድ ይህንኑ የሚያስመልስበት በሌላ የሙስና ዙሪያ ጥምጥም ውስጥ የምንገባበት ሁኔታዎች ይታያሉ። ሶ አገልግሎት አሰጣጥን በተመለከተ የሚከሰቱ ችግሮችን በደንብ ለይቶ መፍትሄ መፈለግ ያስፈልጋል። ይሄ የጸረ ሙስና ኮሚሽን አንደኛ ተግባሩ ህብረተሰቡ ከዚህ ጋር እንትን አድርጎ እምቢኝ የሚልና እጮሃለው መብቴን አልገዛም የሚል ህብረተሰብ የመፍጠር ስራ ትልቁ ስራቸው ነው። የጸረ ሙስና ተቋሞች ከዛ ያለፉት ናቸው እንግዲህ በአቃቢ ቢተከሰው ወደ ወንጀል የሚቀርቡት ስለዚህ እኔ ጥናት የሚፈልግ ነገር አለው። ጥናት የሚፈልገው ደግሞ ከፍተኛ የፖለቲካ ኃላፊዎች የተደራጀ ሙስና የለብንም እያሉ በአደባባይ እየተናገሩ ባለበት ጊዜ ውስጥ አለ ደግሞ አስጠንቶ ማቅረብ ይኖርበታል። ዩኒቨርሲቲዎች ሊሆኑ ይችላሉ፣ ሌሎች ተቋሞች ሊሆኑ ይችላሉ። ያንን ውጤት ተጠቅመን ነው እንግዲህ እኛ አይ አለባችሁ ብለን ትል እናደርጋለን። ከዛ ውጭ ግን ያው በኢትዮጵያ ውስጥ እንደተለመደው የፖለቲካ ስንክሳ ገዥም ፓርቲ እጅ የጠቆሙ ሌባ ሌባ ማለት እሱ በኢዜማ መነጽር ብዙ የሚያስኬሄድ አይደለም። እኛ እንደውም ሙስና ሲባል በተቃዋሚ ፖለቲካ ፓርቲዎችም ጭምር ነው ያለው ብለን እናምናለን። ለምሳሌ ፖለቲካ ፓርቲዎች ሙስናን እንዲታገሉ አንደኛው የትግል መስካቸው አድርገው እንዲይዙት እናምናለን። ነገር ግን ብሔራዊ ምርጫ ቦርድ ለፓርቲዎች የሚሰጠውን ገንዘብ በተጭበረበረ ማስረጃ የሚወስዱ የፖለቲካ ፓርቲዎች አሉ። እነዚህ የፖለቲካ ፓርቲዎች አርግና ስልጣን ቢይዙ አገር ይሸጣሉ። ይሄ በግልጽ በአደባባይ መነገር ያለበት፣ መወገዝ ያለበት ሙስና ነው እና እነዚህ አይነት የፖለቲካ ፓርቲዎች ሙስናን ይከላከላሉ ብሎ ማመን ድመትን ወተት ማስጠበቅ ነው። በጣም ግልጽ ለመሆን የሌላቸው የአካል ጉዳተኛ መጠን የሌላቸው የሴት አባላት ቁጥርን መረጃ ለምርጫ ቦርድ እየሰጡ የ ፓርቲ ድጋፍ የሚወስዱ የፖለቲካ ፓርቲዎች ያሉበት ሀገር ነው። ስለዚህ የኢትዮጵያን የሙስና ትግል የፖለቲካ ፓርቲዎች ግንባር ቀደምነት ይመሩታል የሚል ሀሳብ ያለው ሰው ካለ ስህተት ነው። ምናልባት አቶ ገብረ እግዚአብሔር በዚህ ጉዳይ ላይ የሚሉ ይናገራል። አቶ ግርማ ደጋግሞ ከተናገሩት ጋር የምስማማው ጥናት ያስፈልገዋል በሚለው ነጥብ ላይ ነው። እዚህ ላይ ግን ያው ሀሳብ ሰጥቼ ማለት የምፈልገው ደግሞ እንደ ግለሰብ ስርዓታዊ ሙስና ወይም ደግሞ ስቴት ካፕቸር የምንለው አይነት ሙስና በሀገራችን እኔ እንደ ግለሰብ አለ ብዬ ላምን የለም። ስርዓታዊ የሙስና ወንጀል ማለት በጣም ከባድ ሙስና ወንጀል እኮ ነው። ቶታሊ የሀገር ሕልውና ራሱ ጥርጣሬ ውስጥ የሚከት የሕዝብ ሕልውና ራሱ አደጋ ውስጥ የሚከት ጥቂት ቡድኖች ከከፍተኛ የመንግስት ባለስልጣናት ጋር በጥቅም በመመሳጠር በ ባለሀብቶች፣ በነጋዴዎች ቁጥጥር ስር የሚወድቅበት ነው። ስርዓታዊ ሙስና ምንድን ነው? ዝም ብለውን በግርድፉ ስንገልጸው የመንግስት አካላት የሚባሉ ቆጣጠራቸው በሀገሪቷ የህዝብ ተወካዮች ምክር ቤት የምንለው ሳይሆን ባለሀብቶች፣ ጥቂት ነጋዴዎች፣ ኢንቨስተሮች የሚቆጣጠሩበት ሁኔታ ያለበት ነው። ይሄ ሙስና ወንጀል ማለት ነው። ከዚህ አንጻር ስርዓታዊ ሙስና አለ ማለት ደፍሬ መናገር የምችለው አይቻልም። የለም ስርዓታዊ ሙስና የሚባለው የለም በሀገራችን አሁን ከሰጠሁት ዴፊኒሽን በተለይ ቦታ የሀገሪቷ ፖሊሲዎች ነው የሚሸጡበት። ይሄ የሙስና አይነት ማለት ነው። በምትኩም እነዚህ የመንግስት ባለስልጣናት የምንላቸው ከፍተኛ የሆነ ገንዘብ ነው የሚቀበሉበት የህዝብ ጥቅም የሚባለው ነገር የሚያስቀድሙበት ራሳቸው በባለሀብቶች ቁጥጥር ስር ሆኖ ሀገር የሚሸጡበት አይነት ሙስና ነው ይሄ። ከዚህ አንጻር ስቴት ካፕቸር የሚባለው ነገር በሀገራችን የለም ብዬ እንደ ግለሰብ እንደ ህግ ባለሙያ መናገር ይችላለሁ ማለት ነው። እነዚህ በጣም ይሄ መቀነት የሚያስፈቱ አይነት ሙስናዎች አሉ የተባሉ ዴፊኒትሊ እስማማለሁ ማለት ነው። ቅድም ገልጬዋለሁኝ በተለያዩ ተቋማት መታወቂያ ሰጪ ያለው ወረዳ ያሉት ቅድም ከእሱም ጋር ከተለያዩ ሌሎች አገልግሎት ሰጪ ተቋማት ኢሚግሬሽን ብንሄድ ለምሳሌ ፓስፖርት ለማውጣት የሚከናወን የጉቦ መስጠትና መቀበል ወንጀሎች ያው እንግዲህ እኛም በምርመራ ያረጋገጥነው ነው ገና በእርግጥ ኬዙ ፔንዲንግ ነው እና በሱ ከእሱ ጋር ተያይዘው ባልናገር የተሻለ ስለሆነ አልፎ ዞሮ ዞሮ ግን አሉ አነስተኛ ምላቸው የእናቶች መቀበል የደሃ ማህበረሰቡን በድህነት ላይ ሌላ ተጨማሪ ስቃይ የሚጨምሩ ችግሮች እንዳሉ እገነዘባለን እገነዘባለሁ ኔ በግሌ ማለት ነው። ዞሮ ዞሮ ግን በሀገራችን ያለው የሙስና አይነት ምንድን ነው? እንዴትስ መከላከል እንችላለን? መፍትሄ ውስጥ ምንድን ነው ተጠያቂነት እንዴት ከዚህ በበለጠ ማረጋገጥ ይቻላል? የሚለው ሀገር አቀፍ ይዘት ያለው ጥናት ቢሰራ እኔም ሼር የማደርገው የምስማማበት ሀሳብ ነው። ተወያዮቻችን በጣም አመሰግናለን። ወደ መጨረሻው ሀሳብ የመፍትሄ ሀሳቦቹ ምን ይደረጉ የሚለው ላይ መጥተናል። እንግዲህ ቅድም እንዳልኩት አቶ ሳሙኤልን ከስልካቸው ከተቋረጠ በኋላ በድጋሚ ማግኘት አልቻለም። እርሳቸውን ብናገኝ ኖሮ የተሻሉ ይሆን ነበረ ከተቋማቸው አንጻር ያሉ የመፍትሄ ሀሳቦችን የሚያነሱልን ነበር ብዬ አስባሉኝ። አቶ ግርማ እርስ ሀሳብ ምንድን ነው መደረግ ያለበት የሚለውን እናንሳ። እኔ ሁልጊዜ እንደምለው ልጆቻችንን የሙስና ትግል ውስጥ ማሳተፍ አለብን ብዬ አምናለሁ። ልጆች የወላጆቻቸውን ገቢ የሚያውቁ አባ ማ ኬታ መጣሽን ገንዘብ ብለው የሚጠይቁ አድርገን ማሳደግ አለብን ብዬ አምናለሁ። ይሄ ደግሞ ከትምህርት ቤት መጀመር አለበት ብዬ ሁልጊዜ የምሰብከው ነው። ስለዚህ ይህንን እንደ እንትን እያቃላል ነው ማንሄድ። ወደፊትም ትውልዱን ከእንደዚህ አይነት ብክለት የጸዳ አድርገን የምናሳድገው ከታች ከመሰረቱ ሲሆን ነው። ምክንያቱም አሁን ከላይ አካባቢ በምናይበት ጊዜ ገና ግራጁዌት ያደረገ ተማሪ ምን ስራ ሰራለ አይደለም የሚያስበው እንዴት ነው መኪና የምገዛው ብሎ ነው የሚያስበው። እንዴት ነው ይገነጠላል ምናምን፣ ይሄ እዚህ ቦታ መንገቢያ አለ ምን የተለየ የገቢ ምንጭ አለ ብሎ ነው የሚያስበው። ሶ እንደዚህ አይነት አስተሳሰቦችን ለመታገል መሰረታዊ ነጥቡ ቦታው ትምህርት ቤት ነው የሚለውን ነገር በዋነኝነት መያዝ ያስፈልጋል ብዬ አምናለሁ። ሌላው ደግሞ ህብረተሰቡ እንቢኝ እንዲል እና እንደዛ በሚልበት ጊዜ ምንም አይነት አደጋ እንደማይገጥመው ማረጋገጫ መስጠት ያስፈልጋል። እኔ ከልምዴ ማውቀው ለምሳሌ እኔ የምመራው ተቋም በእንደዚህ አይነት ተጋላጭ ከሆኑ ተቋሞች አንዱ ነው። ግን ምንም የተለየ ነገር አድርገን አይደለም እንደዚህ አይነት ነገር ሲገጥማችሁ በራችን ክፍት ነው፣ እኛ ጋር መምጣት ትችላላችሁ፣ በምትጠይቁት አገልግሎት ደግሞ ምንም ጉዳት አይደርስባችሁም ብለን ማረጋገጫ ለካስተመሮቻችን ስለሰጠን አገልግሎታችንን በሰላም እንሰጣለን ማለት ነው ሀላፊዎች ሹመኞች ቢሮቸውን ክፍት አድርገው እንደዚህ አይነት ነገር ሲመጣ መፍትሄ ሰጪዎች መሆን አለባቸው። ይህንን የሚያደርጉ ከሆነ ተገልጋዮች የሚጠጉበት ኃላፊ አቤት የሚሉበት ቦታ ካለ በአገልግሎቱን ገዝቶ መጠቀም ያለበት የመጠቀም ፍላጎት ያለው ዜጋ ይኖራል ብዬ አላምነ። ይሄ በወሳኝ መልኩ ይቀንሰዋል ብዬ አምናለሁ። ያው ቅድም አቶ ገብረ እግዚአብሔር እንዳለው ሱስ ያለበት የሰጠኸው እንዳቦኮ እንደ ተደብቆ ይልሳል። ስለዚህ የዚህ አይነቶቹ ብዙም ለሀገርም ለህዝብም አደጋ ናቸው የማይባል ደረጃ ማድረግ ይቻላል የሚል እምነት አለኝ። አመሰግናለሁ። አሁን የማጠቃለያ ሀሳብ ከአቶ ግርማ ሰምተናል። የእርሶም እንደ መንግስት እንዳሉበትም ቦታ ፍትህ ሚኒስቴርም ስለሆነ የእርስዎም የመፍትሄ ሀሳብ ምን መደረግ አለበት በሚል ጉዳይ ላይ የእርስዎን ሀሳብ እንስማና ውይይታችን እናጠቃለን። እንግዲህ እኔ ያው እዚህ ላይ አንደኛ እንደ መፍትሄ ብዬ የምወስደው ድህነት ማሸነፍ ነው ብዬ አስባለሁ። ይኔ ሙስና ምንጭ እና መንስኤ ድህነት ነው። ድህነት ውጤት ብቻ አይደለም የሙስና ውጤት ብቻ ሳይሆን መንስኤም ነው ብዬ አስባለሁ። ለምሳሌ ዓለም አቀፉ የጸረ ሙስና ጥብረት ትራንስፓረንሲ ኢንተርናሽናል አወጣው በተባለው ሪፖርት ቅድም ስንመለከተው የነበረው ከመቶ ሰማንያ ሀገሮች መካከል በመጨረሻ መቶ ሰማንያ ደረጃ ላይ የሰፈረችው ሶማሊያ ናት። ያው ቺ ሀገር ያለባት የእድገት ደረጃ ያለችበት የድህነት ደረጃ ያው ሁላችንም የምናውቀው ነው። ሙስና ድሆች ሀገሮችን ያጠቃል፣ ዳ ማህበረሰብን ያጠቃል። ከዚህ አንጻር ከድህነት ጋር መታገል ድህነትን ማሸነፍ ሙስናን የምንከላከልበት እጅግ በጣም ዝቅ የምናደርግበት መሳሪያ ነው ብዬ አስባለሁ። ከዚሁ ሪፖርት ሳንወጣ ያው ዴንማርክ በዝቅተኛው ሙስና ከሚፈጸምባቸው ሀገራት በዝቅተኛ ደረጃ ላይ የተቀመጠችው ዴንማርክ ነች። ያው ያለችበት እድገት ሁኔታ ሁላችንም እናውቀው። ሶ አንደኛ ሙስናን እንዴት ነው ማሸነፍ የምንችለው? እንዴት ነው መታገል የምንችለው መቀነስ የምንችለው የሚለው ድነትን ማሸነፍ ነው። ሁለተኛ የፍትህ አካላት አጠቃላይ ያው ማጠናከር ነው። አጠቃላይ የምርመራ አቅማቸው መርማሪ ፖሊስ ከምርመራ አቅሙ ጋር ተያይዞ አሁን የሙስና ወንጀል መግቢያ ላይ እንደገለጽ ነው ውስብስብ ከባድ፣ በተማሩ ፕሮፌሽናል በሆኑ ሰዎች በተጠላለፈ አፈጻጸም የሚከወን ወንጀል እንደመሆን መጠን ለዚሁ የሚመጥን ደግሞ የምርመራ ስልት ያስፈልጋል። ለዚሁ የሚመጥን ተከራካሪ ወገን ያስፈልጋል። ለዚሁ የሚመጥን ደግሞ ፍርድ ሰጪ ፍርድ ቤት ያስፈልጋል ብዬ አስባለሁ። ዜርፎር ፍትህ አካላት ሙስናን ለመታገል በሚያስችል ቁመና ላይ ለማስቀመጥ ማጠናከር ያስፈልጋል ብዬ አስባለሁ። ሶስተኛው ያው የህብረተሰብ ተሳትፎን ማጠናከር ነው። መጀመሪያ ህብረተሰቡ የሙስና ትግሉ ላይ የሙስና አስከፊነት ላይ የሙስና ህመም በሀገር ላይና በህዝብ የሚያስከትለው ጉዳት የተለያዩ ግንዛቤ ማስጨበጫ መድረኮች እየተሰጠ ማህበረሰቡም የትግሉ አካል እንዲሆን ማድረግ ድሮ እንትን የሚባል አባባል ነበር፣ ሲሾም ያልበላ ሲሻር ይቆጨዋል የሚለውና አንዳንዴ ዝም ብለና እንደዚህ አይነት ተረቶች አባባሎች ስታይ ማህበረሰቡ ይቀበለዋል እንደ ሙስና ወንጀል የሚያስብል ስለሆነ ሙስናን በመታገል ረገድ፣ ሙስናን በመጠየት ረገድ ማህበረሰቡም ንቁ ተሳታፊ ማድረግ ያስፈልጋል ብዬ አስባለሁ። ለጊዜው ያው እነዚህ በቂ ናቸው ብዬ አስባለሁ እኔ በኩል በጣም በጣም አመሰግናለሁኝ አቶ ግ እግዚአብሔር። አድማጮቻችን ስተከታተሉት የቆያችሁት እንግዲህ የአሜሪካ ድምጽ ሙስና በኢትዮጵያ ያለበት ደረጃ ና የደቀነው አደጋ ምንድን ነው በሚል እንግዶችን ጋብዞ ያደረገው ውይይት ነበረ። ሶስት እንግዶችን ጋብዘን ነው ሀሳባቸውን የሰጡ እንግዶችን እንደገና በድጋሚ ለማስታዋውስ ያክል አቶ ሳሙኤል ካሳውን ትራንስፓረንሲ ኢትዮጵያ የተባለው ተቋም ዋና ዳይሬክተር ናቸው። አቶ ገርማ ሳይፎ ደግሞ የዜማን በመወከል የዜማ ፓርቲ ስራ አስፈጻሚ አባል ናቸው። እርሳቸውም ሀሳባቸውን አካፍሎናል። አቶ ገብረ እግዚአብሔር ወልደ ገብርኤል በፍትህ ሚኒስቴር በሙስና ወንጀል ጉዳዮች ዳይሬክቶሬት ከፍተኛ አቃቢ ህግ ናቸው። ሶስት ሁለቱንም እንግዶች በጣም ከልብ አመሰግናለሁ። በእርግጥ የአቶ ሳሙኤል ካሳውን በሁለት ጉዳዮች ላይ ሀሳባችሁን ከሰጡን በኋላ ስልካቸው በመቋረጡና ከዛ በኋላ ደግመንም ለማስገባት ጥረት ባደረግንበት ሁኔታ ውስጥ ባለመሳካቱ ከዛ በኋላ መልሰን አላገኘናቸውም። ነገር ግን በሁለት ጉዳዮች ላይ ሀሳባችሁንም አንጸባርቀውልናል። ለነበረን ቆይታ እንግዶቻችንም በጣም በአሜሪካ ድምፅ አድማጮቻችን ስም ከልብ አመሰግናለሁኝ። ለሰጣችሁንም ሀሳብ እናመሰግናለን። እኛም በቀጣይ በሌሎች ጉዳዮች ላይም ሌሎች ርዕሰ ጉዳዮች ይዘን የምንመለስ ነው የሚሆነው። አድማጮቻችን፣ ይህን ውይይት እየመራው አብሬያችሁ ከእናንተ ጋር ቆይታ ያደረግኩት አስማማኝ ነው ነበርኩኝ። የስቱዲዮ የድምፅ ቅንብሩን ደግሞ ንጉሰ ታምሬ በአብሮን ነበር ቆይታ ያደረገው። አብራችሁ ስለነበራችሁ በጣም እናመሰግናለን። በሌላ ጊዜ በሌላ ርዕሰ ጉዳዮች ሌሎች እንግዶችን መጋበዝ ወደ እናንተ የሚንመጣ ነው የሚሆነው። ለዛሬ ለነበረን ቆይታ ከልብ እያመሰገንኩ በዚህ ሰናበታለሁ። መልካም ጊዜ ሆነላችሁ።